ካርቱም ላይ ተሰባስበው የሰነበቱት የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮችና የውሃ ሀብት ጉዳዮች ሚኒስትሮች በህዳሴ ግድብ ላይ ጥናት የሚያካሂዱ አማካሪ ኩባንያዎችን መርጠው አጠናቀዋል። የቴክኒክ ጥናቱ የፊታችን ጥር መጨረሻ እንደሚጀመር የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለጋዜጠኞች ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። በካርቱም የተሰባሰቡት የኢትዮጵያ የግብጽና የሱዳን የውጭ ጉዳይ እንደዚሁም የውሃ ሀብት ሚኒስትሮች በህዳሴው ግድብ ላይ የሚካሄዱ ሁለት ጥናቶች የሚጀመሩበትን ሁኔታ አመቻችተዋል። የመጀመሪያው ጥናት ግድቡ በስንት ዓመት ይሞላ፣ በሚሞላበት ጊዜስ ምን አይነት ቴክኒካዊ ሁኔታዎች መኖር አለባቸው የሚሉትን በዝርዝር ይመለከታል። ሁለተኛው ጥናት ደግሞ በታችኛው ተፋሰስ ሀገራት ሊኖር የሚችለውን ኢኮኖሚያዊ፣ ማህበራዊና አካባቢያዊ ተጽዕኖ ይዳስሳል። ይህ ጥናት መካሄድ እንዳለበት ሶስቱ ሀገራት ተስማምተዋል። ጥናቱን የሚያካሂዱ ዓለም አቀፍ ኩባንያዎችንም መርጠው ነበር። ቢአርኤል የተሰኘው የፈረንሳይ ኩባንያ በዋነኛ ስራ ተቋራጭነት ጥናቱን እንደሚያካሂድ፣ ዴልታሬስ የተሰኘው የኔዘርላንድ ኩባንያ ደግሞ በረዳትነት እንደሚሳተፍም በቀደመው ስምምነት ተመልክቷል። ስምምነቱ ግን በታሰበው መንገድ ሳይሄድ ቀረ። ምክንያቱ ደግሞ የሁለቱ የስራ ተቋራጮች አለመግባባት መሆኑ ተገልጿል። የጥናቱ መዘግየት ያሳሰባቸው አንዳንድ የግብፅ ወገኖችም ኢትዮጵያን ተጠያቂ እስከማድረግ የሄዱበት ሁኔታ ነበር። ኢትዮጵያም እንደዚህ አይነት አስተያየቶች መሠረተ ቢስ መሆናቸውን ስትገልጽ ቆይታለች። በካርቱም የተካሄደውና ትናንት ከስምምነት ላይ የተደረሰበት ስብሰባ እነዚህን ክፍተቶች የሞላ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እንዳሉት የስራ ተቋራጮቹ መረጣ በስምምነት ተጠናቋል። ዋናው ጉዳይ ምንድን ነው? የካምፓኒዎቹ መረጣ ነው። አሁን እሱ ተስማምተናል፣ ካምፓኒዎችን መርጠናል። እስከ ፌብሩዋሪ የመጀመሪያው ሳምንት በፈረንጆች። የእኛ መቼ ነው የሚሆነው? ወደ ጥር መጨረሻ መሆኑ ነው። ያኔ ስምምነቱ አልቆ ወደ የነዚህ የካምፓኒዎቹ ማለት ነው ኦልሬዲ፣ ስለተመረጡ እነሱ ደግሞ መስማማት አለባቸው ከኛ ጋር። ስለዚህ እነሱ ስምምነቱን ጨርሰው ተዘጋጅተው ማለት ነው ጥናቱ በይፋ የሚጀመርበት ቀን ይሆናል። በዚህ ስምምነት መሰረት በረዳት ስራ ተቋራጭነት ተመርጦ የነበረው የኔዘርላንድ ኩባንያ ዴልታሬስ አርቴሊያ በተሰኘ የፈረንሳይ ኩባንያ መተካቱ ታውቋል። የፈረንሳዩ ቢአርኤል ደግሞ በዋና የሥራ ተቋራጭነት ይቀጥላል። ጥናቱ የሚካሄድበት ዝርዝር የጊዜ ሰሌዳ እንደሚወጣ፣ በሦስቱ ሀገራትም ክትትል እንደሚደረግበት የውጭ ጉዳይ ሚኒስትሩ ገልጸዋል። ጥናቱ በሚካሄድበት ወቅት የግድቡ ስራ እንደማይቋረጥ ከስምምነት ላይ መደረሱን አስረድተዋል። ስምምነቱ ላይ ያለው ያው ግንባታው አይቆምም፣ ያው ግንባታው እየቀጠለ ነው። ስለዚህ ይሄን ሊያወናብዱ የሚፈልጉ ካሉ ሊናገሩ ይችላሉ፣ ግን ከዚህ ይሄ ቁርጥ ያለ ነገር አለው። ኢብን ስምምነቱም ላይ ብትሄዱ ግንባታው ጎን ለጎን ይሄዳል የሚል ነው። የውጭ ጉዳይ ሚኒስትሮቹ በካርቱሙ ስብሰባቸው የሀገራቱ መሪዎች የተፈራረሙት የመርህ ስምምነት በሚተገበርበት ሁኔታ ላይ መወያየታቸውም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።